የደቡብ አፍሪካው ፕሬዝዳንት ከስልጣናቸው ይሰናበቱ ወይስ የዝለቁ የአገሪቱ ፓርላማ ነገ ይወስናል። ፓርቲያቸው ግን በቁኝ እያለ ነው። አኒታ ፓውል ከጆሃንስበርግ ዘግባለች። ሶሎሞን አባተ ይዞ ቀርቧል። የደቡብ አፍሪካ ገዢ ፓርቲ ኤኤንሲ ጃከብ ዙማ በዚህም ሆነ በዚያ በዚህ ሳምንት ውስጥ ከቤተ መንግሥቱ ይሰናበታሉ ብሏል። ይህን የዙማን ሥልጣን ማስረከብ ጥያቄ ያነሱት ተቃዋሚዎች ናቸው። ቀደም ሲል እነሆ ውሎ አደረና ነገርም ስር ሰደደና ሰውም ብዙ ነቃና ጥያቄው ከእንግዲህ የተቃዋሚ ፓርቲዎች የመንግሥቱ ተቺና ነቃሾች ብቻ ሳይሆን የሕዝብ ሆነ። የአፍሪቃ ብሔራዊ ምክር ቤት ከእንግዲህ ያንን ማዕበል እንደማያቆመው የተረዳው ይመስላል ከቤተ መንግሥቱ ጋር ሳይሆን ከሕዝቡ ጋር መቆምን መረጠ። ፓርቲው ያለፈውን ሳምንት ድፍኑን ያሳለፈው ፕሬዚደንት ዙማ ሥልጣናቸውን በሰላም አስረክበው እንዲሰናበቱ ጫና በማሳደርና በመጎትጎት ነበር። ትናንት ማክሰኞ ፓርቲው ባወጣው ይፋ አቋሙ ዙማ ከእንግዲህ የእርሱ ፕሬዚደንት አለመሆናቸውን ጮኹ አስታውቋል። ዙማ ግን አልሰሙም፣ እምቢ ብለዋል። አሻፈረኝ ብያለሁ። አልስማማም። በውሳኔው አልስማማም። አለቀ። የዙማን ጥር ያለ ዛሬ ተሰያት ድንገት ብልጭ ብለው የሰጡት መልስ ነው። የፓርቲያቸው የአፍሪቃ ብሔራዊ ኮንግረስ ጠቅላይ በጅሮንድ ፖል ማሻቲሌ ተከተሏቸውና እንግዲህ ነገር ከእጃቸው መውጣቱን ተናገሩ። ተከታዩን የሪፑብሊካችንን ፕሬዚደንት ራማፖሳን እንድንመርጥ ፓርላማው በነገው ስብሰባው ለዙማ የመተማመኛ ድምፅ እንዲነፍጋቸውና እንዲነሱ እንዲደረግ የፓርላማው የመንግሥት ጉዳዮች ተጠሪ እንደራሴያችን ጥያቄ እንዲያስገቡ አሳስበናቸዋል። ኤኤንሲ የአሁኑን የዙማ ምክትል ሲሪል ራማፖሳ ፕሬዚደንቱ አድርጎ ባለፈው ሳምንት ሰይሟል። ዛሬ ቀልባቸው የሥልጣኑ በትር መንበረ ርዕሰ ብሔሩ ላይ አንዣቧል።